ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ19ና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የዛሬ ሰኞ ነሐሴ 28 ቀን 2010 ዓ.ም ፕሮግራማችን ጀመረ። ¶¶ <Notre> yeah, <master. prosêm> ተፈናቃይ ባለሀብቶች ለወደመ ንብረታቸው ካሳ ጠየቁ። የታሳወቅን አንደኛ ካሳ እንዲከፍለን ለባንኮች ደግሞ መመሪያ የምናገኘው ካሳ መለት ከፈለ ከፍለን ካሳ እስኪከፍል ድረስ ለባንኮቹ መመሪያ እንደሰጥ የምል ነው እና እስካሁን ድረስ ለባንኮቹ የምሰጠ መመሪያ ከተፈናቃዮቹ አንዱ ናቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ሌሎች ወቅታዊ ቅንብሮችም ተካተዋል። በዛሬው ፕሮግራማችን አብራችሁን አምሹ። ጤና ስጥልን፣ እንደምናመሻችሁ አድማጮቻችን፣ የዛሬ ሰኞ ነሐሴ 8 2010 ፕሮግራማችን ይዘን ቀርበናል። የምናስተናግዳችሁ አዲሱ አበበና እኔም አዳነች ፍስሐየ ነን። መልካም ምሽት። አሁን የዓለም ዜና ይቀድማል። ቻይና ከኢንዱስትሪ ማዳበር እስከ መሰረተ ልማት ዝርጋታ ድረስ በሚሄድ የእድገት ስራ ላይ የሚውል አዲስ ስልሳ ቢሊዮን ዶላር ለአፍሪካ እንደምትሰጥ አስታውቃለች። በያዝነው ዓመት ማብቂያ ገደማ ከወለድ ነፃ የሆኑ ብድሮች በምትሰጥበት ወቅት የአንዳንድ የአፍሪካ ሀገሮች እዳዎች እንደሚሰረዙ ገልጻለች። የቻይና ፕሬዚደንት ሺ ዣምፒንግ ዛሬ ይህን ቃል የገቡት በቤይጂንግ ላይ የተጀመረው የቻይናና የአፍሪቃ የትብብር መድረክ ጉባኤ ሲከፈት ባደረጉት ንግግር ነው። እዳ የሚሰረዝላቸው የአፍሪካ ሀገሮች የትኞቹ እንደሆነ አልተናገሩም። ይሁንና እርምጃው በአህጉሪቱ ያለው የእዳ ብዛት ስጋትንና በእዳ የመተብተብ ዲፕሎማሲ አደጋን አቅጣጫ ለማስቀየር ይመስላል ተብሏል። ከ30 በላይ የሚሆኑ የአፍሪካ ሀገሮች መሪዎች በተሰበሰቡበት ታላቁ ህዝባዊ አዳራሽ ላይ ሺህ ባደረጉት ንግግር ቻይና በአፍሪቃ የምታደርገው የሙዓለ ንዋይ ፍሰትና ከአህጉሪቱ ጋር የሚኖራት ግንኙነት ይቀጥላል ብለዋል። ሀገራቸው በአፍሪቃ የምታፈሰው ሙዓለ ንዋይ ከፖለቲካዊ ክሮች ጋር እንደማይያያዝም አስገንዝበዋል። የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ ባለፈው ሳምንት አፍሪቃን በጎበኙበት ወቅት ብዙ ትኩረት አግኝተዋል። አንዴ ደቡብ አፍሪካ ውስጥ ከተቀበሏቸው የሁለተኛ ደረጃ ተማሪዎች ጋር፣ ሌላ ጊዜ ደግሞ ከኬንያ ወጣቶች ስካውቶች ጋር ሲደንሱ የሚያሳይ ቪዲዮ በስፋት ታይቷል። ይሁንና የሜይ ዳንስ ዲፕሎማሲ በአፍሪካ የነበራቸውን ዋናውን ተልእኮ አላደበዘዘም። ብሪታንያ ከአፍሪካ ህብረት ከወጣች በኋላ የንግድ ግንኙነት ማስፋት ነበር ዓላማቸው። ኬፕታውን ደቡብ አፍሪካ ላይ የአፍሪካ ገበያዎችን ለመርዳት ከአምስት ቢሊዮን ዶላርስ በላይ ለማቅረብ ቃል ገብተዋል። ሀገራቸው በአፍሪቃ ትልቋ የመዋለ ነው ያፍሳሽ በመሆን ዩናይትድ ስቴትስን አልፋ ትሄዳለች ብለዋል። ቺታ ንዋንዛ የተባሉ ተንታኝ ብሪታንያ ከአውሮፓ ሕብረት የመውጣቷ ጉዳይ የጠበቀችውን ያህል ስላልተራመደ አዳዲስ የንግድ ግንኙነቶችን መፍጠር ወይም ለመፍጠር እየሞከረች ነው ብለዋል። አውሮፓ የሚገቡ ፍልሰተኞች ቁጥር ቀንሷል። በተለይም በሜዲትራንያን ባህር በኩል ለመግባት ከሚሞክሩት ፍልሰተኞች የሚመዙት ብዛት ግን የሚሞቱት ብዛት ግን ጨምሯል ይላል ዛሬ የወጣ የተባበሩት መንግሥታት ድርጅት የስደተኞች አገልግሎት ዘገባ። ሊቢያ በግዛቷ በኩል ወደ አውሮፓ ለመግባት የሚሞክሩትን ፍልሰተኞች ያሳፈሩ ጀልባዎችን እየጠለፈች ለማስቀረት እየሞከረች ቢሆንም ሕገወጥ አሸጋጋሪዎቹ በአደገኛ ሁኔታ ፍልሰተኞችን ለማሸጋገር መሞከራቸው እንዳልቀረ ተገልጿል። ባለፈው ዓመት በሜዲትራንያን ባህር በኩል አውሮፓ ለመግባት የሞከሩ 2276 ሰዎች ማለቃቸውን በያዝነው ዓመት ደግሞ 1095 ሰዎች መሞታቸውን ዘገባው ገልጿል። ሚያንማር ውስጥ ሁለት የሮይተርስ የዜና አገልግሎት ጋዜጠኞች የአገሪቱን የምስጢር ህግ ጥሰዋል በሚል ተከሰው ለሰባት ዓመት እስር መዳረጋቸውን የደቡብ ምስራቅ እስያው ሀገር የዲሞክራሲ ለውጥ ማምጣት የምታደርገውንም ጥረት ወደኋላ የሚመልስ ትልቅ በደል ነው በማለት ዩናይትድ ስቴትስ በጽኑ አውግዛለች። ማያንማር ያሉት የዩናይትድ ስቴትስ አምባሳደር ስኳት ማርሻል ፍርዱ ለጋዜጠኞቹና ለቤተሰቦቻቸው ያሳዝናል፣ ይሁንና ለሚዲያ ነጻነት አበክረው ለታገሉት ሰዎችም የሚያሳዝን ነው ሲሉ ለአሜሪካ ድምፅ ተናግረዋል። የብራዚልን ጥንታዊ ቤተ መዘክር ያጋየው እሳት ገና አሁን በቁጥጥር ላይ እየዋለ እንደሆነ የመስሪያ ቤቱ ቃል አቀባይ ተናግረዋል። የ200 ዓመታት ዕድሜ ያለው ብሔራዊ ቤተ መዘክር 20 ሚሊዮን ቅርሳ ቅርስን የያዘ ነበር። የደረሰው ጉዳት በቀላሉ እንደማይተመን የሀገሪቱ ፕሬዚደንት ሚሸል ተመር አስገንዝበዋል። ዛሬ ለብራዚል አሳዛኝ ቀን ነው። የሁለት መቶ ዓመታት ሥራ፣ ጥናትና እውቀት በኖቀረ ሲሉ ፕሬዚዳንቱ ሐዘናቸውን ገልጸዋል። የብራዚል የባህል ሚኒስትር ሰርጊዮ ሳ ሌታቶ በበኩላቸው የማይተካ ጉዳት ነው። ባህል እያዘነ ነው። ሀገሪቱ ሀዘን ላይ ነች፣ በማለት የተሰማቸውን ትልቅ ሀዘን አንጸባርቀዋል። ይሁንና በቤተ መዘክሩ ሰራተኞች ጥረት ብዙ ነገር ለማትረፍ ችለናል ብለዋል። ሶሪያ የመጨረሻዋን በተቃዋሚዎች ቁጥጥር ስር ያለውን ቦታ ለማስመለስ ከያዘችው ቅድ ኢራን የድጋፍ ድምፅ እያሰማች ነው። በሰሜን ምስራቅ ሶሪያ ያለው ኢድሊብ ክልል ከአሸባሪዎች ነፃ መሆን አለበት ማለቷም ተገልጧል። የኢራን የውጭ ጉዳይ ሚኒስትር መሐመድ ጃቫድ ዛሪፍ ከሶሪያ አቻቸው ከፕሬዚዳንት ባሽር አልአሳድ ጋር ተገናኝተው ለመነጋገር ዛሬ ወደ ደማስቆ ሄደዋል። አድሊብ ወደ ሶሪያ ሕዝብ ቁጥር ለመመለስ አድሊብ ወደ ሶሪያ ህዝብ ቁጥጥር ለመመለስ ይኖርባታል ብለዋል። የመልሰው ግንባታ ተግባርና የስደተኞች መመለስ መቀጠል አለበት ሲሉም ዛሬፍ መናገራቸውን የኢራን ሚዲያ ጠቅሷል። ሀገሪቱ ለሰባት ዓመታት ያህል ጦርነት ላይ ትገኛለች። የመንግሥት ደጋፊዎች፣ የአማጺያን ቡድኖች፣ የተለያዩ አካባቢዎችን የመቆጣጠር ፍላጎት ያላቸው ሚሊሻዎች በየፊናቸው ሲዋጉ ቆይተዋል። አድማጮች፣ የእለቱ ዜናችን እዚህ ላይ አበቃ። በዜና የጀመረው ፕሮግራማችን በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳተላይት እስከ ምሽቱ አራት ሰዓት ይቀጥላል። መልካም ምሽት በድጋሚ እንመኛለን። አስተናጋጆቻችሁ አዲሱ አበበና እኔም አዳነች ተሳየንን። ኢትዮጵያዊውን የትግራይን ህዝብ መቀየም፣ መሳደር፣ ማንጓጠቅ፣ ጠላት አድርጎ መመልከት ኢትዮጵያዊ ባህሪ አይደለም። ከውስጡ የወጡ ከውስጡ የወጡ ክፎች ሲመቻቸው እንደ ጀግና ወደፊት ይመጣሉ። አጥፍተው ሊያዙ ሲሉ ትግራይንን ብለው ይገባሉ። አክቲቪስትና አርቲስት ታማኝ በየነ በባህር ዳር ካሰማው ንግግር ቀንጨብ አድርገን ነው ያሰማናችሁ። በሁለተኛው አጋማሽ ቅድም እንዳለን ወቅታዊ ፕሮግራሞች ውስጥ ተካትቷል። መቅዲሾ ላይ ያለው መንግስት፣ በለው የሪጂናል ኮንፍሊክት እዛ ላይ ትንሽ ነፃ የሆነ መስመር ሊይዝ እየሞከረ ነው ያለው። ይህን ነፃ አይነት መስመር መያዙ ደግሞ ኢማራቶቹን አስቆጥተዋል። ኤርትራ በኃይል አስተላለፍ ከነ ሳውዲ ጋር የአሰወደብን ለናቫል ቤዝ እንዲጠቀሙበት በየመን ላይ የሚያደርጉትን ጥቃት ለኮማንዶ ማዕከል ሆኖ እንዲያገለግል ስምንት ላይ ደርሰው የሰሩበት አለ። አቶ አብዱራህማን ሰይድን እና አቶ ማህር ዮሐንስን ነው በቅደም ተከተል የሰማችሁት። ይህም በአፍሪካ ጋዜጦች ላይ ፕሮግራም ውስጥ ተካቷል። አሁን የዕለቱ አብይ ርዕስ ከምዕራብ ጎጂ ዞን ተፈናቀልን ያሉ 27 የቡና አቅራቢ ባለሀብቶች ሀብቶች ለወደመ ንብረታቸው የፌዴራል መንግሥት ወደ 150 ሚሊዮን ብር የሚጠጋ ካሳ እንዲከፍላቸው ጠየቁ። በመጪው የምርት ዘመን ስራቸውን ለመጀመር እንዲችሉም አስቸኳይ እርምጃ እንዲወሰድ ተማጽነዋል። በየጊዜው ለሚከሰተው ግጭት ዘላቂ መፍትሄ እንዲሰጠውም ጥሪ አቅርበዋል። መለስካቸው አመሃ ዝርዝሩን ይዟል። በኦሮሚያ ክልል በምዕራብ ጉጅ ዞን በቀርጫና ሐምባላ ዋማና ወረዳዎች በተለያዩ ቀበሌዎች ይኖሩ የነበሩ 27 የጌዲዮ ተወላጆች ቡና አቅራቢዎች የፌዴራሉ መንግሥት ወደ 150 ሚሊዮን ብር የሚሆን ካሳ እንዲከፍላቸው ጠየቁ። ከአንድ ወር በፊት ለጠቅላይ ሚኒስትር ዶክተር አብይ አህመድ በጻፉት ደብዳቤ በዝርዝር እንዳስረዱት በተሰማሩበት የታጠበና ደረቅ ቡናን የማቅረብ የሥራ ዘርፍ የእሸት ቡና መፈልፈያ መሳሪያዎችን፣ የደረቅ ቡና ማበጠሪያዎችን፣ ትላልቅ መጋዘኖችንና ሌሎችም ለኢንዱስትሪው አስፈላጊ የሆነው ቁሳቁሶችና ንብረቶችን ከወራት በፊት በአካባቢው በተፈጠረው ግጭት ወድመዋል ወይንም ተዘርፈዋል። በአመልካቾቹ ግምት ይህ ንብረት 149 ሚሊዮን 856 355 ብር ከ75 ሳንቲም ሆኗል። ከእነዚህ አመለካቾች ተወካዮች አንዱ አቶ ተሾመ ገመቹ ዛሬ ለቪኦኤ በስልክ እንደተናገሩት ለመፍትሄ ፍለጋው ለምን ወደ ጠቅላይ ሚኒስትር ጽህፈት ቤት ምሄድ እንዳስፈለገ አብራርተዋል። ስለ ንብረቶችን በቋሚና ዛ ወቅት ላይ ረጅም አመት ያፈራነ ሀብት ወድቦብናል በዚህ ግጭት ምክንያት እና ባንኩም በአንድ በኩል ገንዘቡን አስገቡ እያለን ነው። እንደገና ደግሞ እኛ ካሳ ለሚመለከተው ክፍል እንትል ማለት መንገዱ ራሱ ሁኔታው የነበረው ሁኔታ መቹ አልነበረም። ከዛ ተነሳ ለጠቅላይ ሚኒስትር ጽህፈት ቤት አሳወቅን። አንደኛ ካሳ እንዲከፈለን ለባንኮች ደግሞ መመሪያ ከምናገኘው ካሳ መንግስት ከበነዛም ካሳ እክል ክፍል ድረስ ለባንኮቹ መመሪያ እንዲሰጥ የሚል ነው። እና እስካሁን ድረስ ለባንኮቹ የሚሰጠ መመሪያ የለም። ባንኮች እስካሁን ክፈሉ እያሉ እንደየጊዜውን ግያሉ ነው። የካሳን ጉዳይ በተመለከተ መፍትሄ የሚሰጠው የኢንቨስትመንት ኮሚሽን መሆኑን ለአመልካቾቹ ተነግሯቸው ከአንድ ሳምንት ወዲህ በዚሁ መስሪያ ቤት እየተከታተሉ እንደሆኑም አቶ ተሾመ ገመቹ ለቪኦኤ ተናግረዋል። ለችግሩም አስቸኳይ መፍትሄ እንዲሰጠው ያላቸውን ፍላጎት ገልጸዋል። አሁን ባለው ሁኔታ ጊዜውን በጣም እየሄደ ነው። አሁን ሌሎች ኢንዱስትሪ ያላቸው ሰዎች ኦልሞስት ለአዲሱ አመት ዝግጅት ጀምረዋል። እኛ ግን ምንም ነገር ኢንዱስትሪው እንደወደመ ነው። ምንም ነገር በቦታ የለም። ባዶ ምድር ሜዳ ነው ያለው እና መንግስት በዚህ ጉዳይ ትኩረት ሰጥቶ የሚመለከተው አካል ወደ ታች ወርዶ የእኛን ጉዳት አይቶ ወደ ስራ የምንመለስበት አቅጣጫ ካላስቀመጠ ሺ አስራ አንድ ለሚቀጥሉ አመት ራሱ ወደ ስራ የመግባት እድሉ በጣም ጠባብ ነው። እንደገና ደግሞ ባንክም ደግሞ የምንከፍልበት እንትን የለንም እና ዜ ሁን በጣም አስቸጋሪ የሆነበት ሁኔታ ነው ያለው። በአሁኑ ጊዜ ያለውን የአካባቢውን ሁኔታ አቶ ተሾመች ሲገልጹት ሰላማዊ ነው፣ ብዙ ተፈናቃዮችም ወደ ቀያቸው እየተመለሱ ናቸው። ይሁንና መንግስት ኢንዱስትሪውን በተመለከተ በቂ ትኩረት ሰጥቶታል የሚል እምነት የላቸውም። እናም ይህ ችግር ቢቃለል ወደ ነበሩባቸውና ተወልደው ወዳደጉባቸው መንደሮቻቸው ለመመለስ ዝግጆች ናቸው። ሌላ ጥያቄ ግን አላቸው። ሌላ ያው እኛ እዛ ቤት ብዙ አመት ብዙ አመት ለፍተን ጥረን ግረን ያፈራነው የብዙ አመት ሀብት ነው የወደመብን እና መንግስት ዘላቂ ሰላም ያረጋግጡልን። እኛ በሀብቱ ባፈረንበት በነፃነት ማንም እንደ ኢትዮጵያ እንደ ማንኛውም ኢትዮጵያዊ ሀብት ማፍራት በነፃነት የመኖር መብታችንን መንግስት እንዲያረጋግጥልን ነው ነው በኩል ይህን ነው መንግስት በትኩረት እንሰራለን ይህንንና ተያያዥ ጥያቄዎችን የኢንቨስትመንት ኮሚሽን በተደጋጋሚ ስልክ ደውለን የሚመለከተውን የኮሚሽኑን የሕዝብ ግንኙነት ልናገኝ አልቻለም። በጥረታችን እንቀጥልበታለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መጽሔት የሚሰማበት ጊዜ ላይ ደርሰናል። የዕለቱን አብይ ርዕስ ነበር የሰማ ነው። መለስካቸው እናመሰግናለን። የሊቢያ የእርስ በርስ ጦርነት እየተባባሰ በመምጣቱ ምክንያት ኢትዮጵያውያን፣ ኤርትራውያንና የሌሎች አፍሪካ አገሮች እስረኞች ያለ ጠባቂ በመታዋቸው ግንብ ንደው ከመጠለያው እንዳመለጡ ለቪኦኤ ገልጠዋል። ሽካ በተባለ ስፍራ በሚገኝ መጠለያ ውስጥ ለወራት እነሱ እንደሚሉት በእስር ላይ የነበሩ ኢትዮጵያውያንና ኤርትራውያን እንዲሁም ሌሎች የአፍሪካ ሀገሮች ዜጎች በእግራቸው ተጉዘው የደረሱበት ቦታም ከጦርነት የጸዳ እንዳልሆነና በስጋት ውስጥ እንደሚገኙ ተናግረዋል። የኢትዮጵያ መንግስት በፍጥነት ወደ አገራችን እንዲመልሰን እንማጸናለንም ብለዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም ስደተኞቹ የሚገኙበትን ሁኔታ መንግስት እንደተረዳና ወደ ሀገር ለመመለስ ከፍተኛ ጥረት እየተደረገ እንደሆነም ተናግረዋል። መስታወት አረጋቸውን አራጋው ዝርዝር አላት። ሁሉም ስደተኞች በአንድነት ወደ ኢትዮጵያ መልሱን በማለት ሲማጸኑን የሰማችሁት ሺካ በተባለ የስደተኞች መጠለያ አካባቢ በነበረው የእርስ በርስ ጦርነት መፋፋ ምክንያት ሊቢያውያኑ ጠባቂ ወታደሮች ጥለዋቸውን እንደሸሹ ሲመለከቱ የመጠለያውን የጀርባ ግንብ የቻሉትን ያህል በማፍረስ ነፍሳቸውን እንዳዳኑ ስደተኞቹ ነግረውናል። ስድስት መቶ ገደማ አፍሪካውያን ስደተኞች ነበርን። ከዛ ውስጥ ግን የተገናኘ ነው ሰላሳ ኢትዮጵያውያን ብቻ ነን በማለት ከስደተኞቹ መካከል አንዱ ሀብታሙ ገልጾልናል። ሲካ ከሚባል ቦታ ዶክስ ተፈጥሮ አምልጠን ይወጣ ነው። ብዙዎች ጓደኞቻችንም የተለያየ ቦታ ተበታት ነዋል። አድራሻቸው አይታወቅም እኛ አሁን ያለነው መዲና ገዴማ የምትባል ቦታ ነው ያለነው። ከሊቢያ ካልወጣ አንድ ሰው ሰላማዊ ቦታ ነው ያለው ተብሎ መናገር ምክንያቱም ሕግ የሌለበት ሀገር ስለሆነ በማንኛውም ሰዓት መጥተው ቶክስና የተለያየ ነገር የሚፈጥሩበት ቦታ ነው። በመልክ ይለዩናል። በቃ እንዴት ልብል? ስንት ትሆናላችሁ ያመለጣችሁ? እኛ አሁን እዚህ ያለነው በቁጥር ወደ ሰላሳ አካባቢ ነው። ናለ ጠባቂ ያልነበረውም ማለት ነው። ጠባቂ ነበረው። ጠባቂዎችም አምልጠዋል ጠዋል። ወላ አንድ ብቻ ነበር የቀረው ማለት ነው። ሸራ መጣር የሚባል ቦታ ማለት ነው። ጦርነቱ በጣም የባሰ ነው። ከዛ ወረቀት አይሰጡንም ዩኤንኤችሲአር መንቀሳቀስ አንችልም። ወረቀት ከሌለች እደበደብ ያለች የትኛው ነው ህጋዊ የትኛው ነው ፖሊስ በቃ ማትለይበት ሀገር አለ አይደለ? በቃ እንደዚህ አይነት ሁኔታ ውስጥ ነው። ብዙዎች ናቸው ያመለጡት። ብዙዎች በቁጥር ስ እንዲህ ብዬ ማልነገች ማለት ነው። ኢትዮጵያ ቁጥር ነበረን ከተማ ውስጥ የሚኖሩ ማለት ነው። በአንዳንድ ነገር የምናገኛቸው እነሱ ጋር ደውላል። እንደዚህ አይነት ቦታ ነው ያለ ነው እንደዚህ አይነት ቦታ ነው ብለውን እዚህ ያለንበት ቦታ የመጣ ነው ማለት ነው። ለወራት በመጠለያው ስደተኞቹ እንደሚሉት እስር ቤት ውስጥ እንደነበር የሚናገረው ተስፋዬ አሁንም ሸሽተው የሚገኙ የሚገኙበት ስፍራ በስጋት የተሞላ እንደሆነ ይናገራል። አስራ አምስት ቀናችን። እሺ በምን ታጉዛችሁ ደረሳችሁ እዚህ ጋር? እኛ በእግር ነው። ከዛ አምልጠን ቀጥታ፣ ከሲዝን አምልጠን ቀጥታ በእግር ነው የመጣ። ጦርነት ነበረ፣ ቶክስ ምናምን ነበረ። ግን የተጠቀምነው በረሃው ነበረ፣ ስንጓዝ የነበረው ከኛ የነበርንበት እስር ቤቱ ልክ እንደተከበበ ማለት ነው። እኛ ወዲያው ቶሎ ብለን ቶክስ ልሽ ሲጀምሩ እኛ አመለጥ። ከስደተኞቹ መካከል አንዱ እጹብ ድንቅ ከመጠለያው የጀርባ ግንብ በኩል ከጥበቃ ሰራተኞቹ ተደብቀው ለመውጫ ቀዳዳ እንዲሆናቸው ለወራት ቀስ በቀስ ሲቆረቆሩ እንደነበር ይናገራል። ብሎኬት ነው የብሎኬት ነበር። እዛ ደግሞ ብረቶች ምናምን አሉ አደለ። እና ከአጥሩ በላይ ደግሞ አዳል ድንጋዮች አሉ፣ አጥር ሊሰራበት የተዘጋጀ ማለት ነው። እና በሱ ነው ብሎኬቱን ሸርሽረን ይወጣ ነው ማለት ዛፍሰ በፈረሰብ ግንብ በኩል ያመለጣለ ተያዘም ሊኖር ይችላል። በቃ እኛ ማምለጣችንን ብቻ ነው። ከዛ በኋላ ያለውን ነገር ስለዛ ነገር የምናውቀው ነገር የለም። ስልክም ማንንም ማግኘት ስለማንችል ማለት ነው። እንዴት አገኛችሁ ስልክ? አሁን የምንጠቀምበትን ስልክ ማለት ነው? እዚህ ጓደኞቻችን ነበሩ፣ እነሱን አገኘን ምናምን ተቀበዱን፣ በቃ ቤተሰብ የሆነች ብር ማስልከ ምናምን ስልክ ነገዛ። አሁን ያላችሁበት ሁኔታ ምን ይመስላል? እና ምንድን ነው የምትጠብቁት? አዎ ማለት እኛ በቃ የምንፈልገው እና የምንጠብቁ ወደ ሀገራችን መመለሱ ከዚህ በፊት አሁን የነበርንበት ላይ ማለት ሙሉ ሀበሻ ታብሶ ተወስዷል። የት እንደተወሰዱ ግን አናውቅም። እኛም ነገ አብሶ ሊወስዱ ይችላል። ለዩኤንኤችሲአር አሁን ባላችሁበት አካባቢ ማመልከት አትችሉ? እስከ ጊዜው ዩኤንኤችሲአር ሄደን ነበር ወረቀት ለመቀበል የመንቀሳቀሻ ግን ዝግ ነው። በቃ ጦርነት ስላለ መች እንደሚከፈት ምናምን አልነገሩንም። ሲከፈት ሚናንት በዱ ነው። ወደ ሀገሬ መመለስ ነው የምፈልገው። ለሀገሬም ስበቃ ስደትን ለሚመኙ ወጣቶች ሁሉ አስከፊነቱን አስተምራለው። ያለው ቴዲ ኢትዮጵያዊ ስደተኛ ነው። ስደት የሚባል ነገር እንዳያስቡ እኛም ይኸው ቀምሰናታል። አለዚህ በራብ በዱላ በቅጥቀጣ በብር በምን የሚወጣ ነገር አይደለም። እንደዛ ብላችሁ አታስቡብን። ወላ ሶስት መቶ ሺህ የኢትዮጵያ ብር ከፍለህ አውሮፓ እገባለሁ ብለህ ብታስብ አገባም። እዚህ በጣም አስቸጋሪ ነው። ባህርም ተዘግቷል። እኛም ወደ ሀገራችን እንመለሳለን፣ ለእነሱ ትምህርት እንሆናለን። ሀገራችን ተመልሰን ሀገራችን ለመለወጥ እና ህይወታችንም ለመለወጥ ቃል እንገባለን እና መንግስታችን በቃ የሚቻለውን ነገር ሁሉ አድርጎ ወደ ሀገራችን መልሰን እንጠይቃለን። ሊቢያ ውስጥ የሚገኙ ኢትዮጵያውያንን ለመታደግ የኢትዮጵያ መንግስት ምን እንቅስቃሴ እያደረገ እንደሚገኝ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለምን ጠይቀን ነበር። ሊቢያ ያሉ ወገኖቻችንን ወደ ሀገር ቤት ለመመለስ ከዚህ በፊትም ጥረት ሲደረግ ቆይተዋል። ቁጥራቸው ቀላል የማይባሉ ኢትዮጵያውያን ወደ ሀገራቸውም ማብቃት ተችሏል። ዛሬ ይህንን ስልክ ከመቀበል በፊት ባለኝ መረጃ መሰረት ኢትዮጵያውያን ሊቢያ ውስጥ እንዳሉ ካይሮ የሚገኝ ኢትዮጵያ ኤምበሲ መረጃ ደርሶ የጉዞ ሰነድ አዘጋጅቶ ወደ ሀገራቸው ማምጣት እንዲቻል እዛ ከሚገኙ የተኛ ጋር ግንኙነት ያላቸው በጎ የሚያደርጉ ኢትዮጵያውያን እንዲሁም የዓለም አቀፉ የፍልሰት ድርጅት ጋር ተባብረን ለመስራት ጥረት እያደረግን እንገኛለን። ስለዚህ የመጀመሪያው ጉዳይ የሚሆነው ኢትዮጵያውያኑን ቶሎ ለይቶ የጉዞ ሰነድ እንዲደርሳቸው አድርጎ ወደ ሀገር የማምጣት ጉዳይ ነው። የውጭ ጉዳይ ሚኒስቴር ካይሮ በሚገኘው ኤምባሲ አማካይነት ነው ሊቢያን የሚሸፍነው። የዜጎቻችን ጉዳይ ስለሚያሳስበን ለሀገራቸው እንዲበቁ የሚቻለውን ሁሉ እናደርጋለን። መንግስት በዚህ ላይ እረፍት የሚያደርግ ነው። እነዚህ ሰዎች ጦርነት ውስጥ ናቸው፣ ቶሎ የማውጣቱ ስራ ይከናወናል ብለው ያስባሉ። ምንም ጥያቄ የለውም። መስታወቱ የዜጋ ጉዳይ የመንግስት ኃላፊነት ነው። ዜጎቻችንም ደህንነት የመጠበቅ ጉዳይ የቅድሚያ ቅድሚያ የሚሰጠው ጉዳይ ነው። ከሚሰርም የግዴታው ጉዳይ ነው። የተባበሩት የስደተኞች መርጃ ድርጅት በድረገጹ ላይ ባስቀመጠው መረጃ መሰረት የመካከለኛው ምስራቅና አፍሪካ ሀገራት ስደተኞች በጠቅላላ 5588 ስደተኞች ተመዝግበው ይታወቃሉ። ከዚህ ውስጥ ኢትዮጵያውያኑ 1100 ብቻ ናቸው። አውሮፓ ለመድረስ በህገወጥ አዘዋዋሪዎች እጅ በሊቢያ በረሃዎች በእንግልት ላይ የሚገኙትን ስደተኞች ቁጥር ግን ድርጅቱ በውል አያውቅም። ታወትን፣ ለዝግጅቷ እናመሰግናለን። አሁን ወደ ኢትዮጵያ እንመለሳለን። አሁንም በመስቀለኛ መንገድ ላይነን ሲሉ የኦሮሚያ ክልል ፕሬዚደንት ለማ መገርሳ ተናገሩ። ይዘን የመጣ ነው ክፉ የፖለቲካ ባህል በአንድ በኩል እየታየ ያለው ተስፋ በሌላ በኩል ይገኛሉ በማለት ነው የተናገሩት። ክፉ የፖለቲካ ባህል በርካታ ኢትዮጵያውያንን በልቷል፣ አምክኗል ያሉት አቶ ለማ የጥፋት ፖለቲካ እንዲቀር ጥሪ አቅርበዋል። አቶ ለማ የ2010 የበጎ ሰው ልዩ ተሸላሚ ሆነዋል። እስክንድር ፍሬው ዝርዝር አለው። ከፍተኛ ትኩረት ስቦ ከቀጠለው የኢትዮጵያ የለውጥ ሂደት ጋር ስማቸው አብሮ ይጠራል፣ አስተዋጽኦቸው ይጠቀሳል። ለውጡን የመራው ቡድን ስማቸውን የተዋሰው፣ በቀጠሉት ጊዜያትም ተደጋግመው የተጠሩት ሰው የ2010ሩ የበጎ ሰው ሽልማት ድምቀት ሆነዋል። ቲም ለማ ወይም የለማ ቡድን በኢትዮጵያ እየታየ ያለውን ለውጥ አዲሱን ፖለቲካ ከፊት የሚመራ በቀዳሚነትም የሚጠራ ስብስብ ነው። የበጎ ሰው ኮሚቴ ባደረገው ምርጫ ከዚህ ቡድን ውስጥ ስማቸው በቀዳሚነት ይጠራል፣ አስተዋጽኦቸው ሚጎላል ያላቸውን አቶ ለማ መገርሳን ልዩ ተሸላሚ በማለት እውቅና ሰጥቷል። አቶ ለማ ወደ ከፍተኛው ኃላፊነት የመጡት አገራችን ኢትዮጵያ ከፋፋይ የሆኑ ጫፍ የረገጡ አስተሳሰቦች በወጠሯት ወቅት ነው ይላል የበጎ ሰው ኮሚቴ ያዘጋጀውና በሥነ ሥርዓቱ ላይ የተነበበው ታሪክ። አሰባሳቢውን ኢትዮጵያዊነት ከወደቀበት ቀና በማድረግና ብዙዎችን ከጎናቸው በማሰለፍ ሀገራችንን ከስጋት ወደ ተስፋ አሸጋግረዋታል በማለትም ይቀጥላል። አሁን እየታየ ባለው ለውጥ ውስጥ የእርሳቸው አስተዋጽኦ ቀዳሚ መሆኑንም ይገልጻል። የኦሮሚያ ክልል ፕሬዝዳንት የአቶ ለማ መገርሳ ዋቆ የህይወት ታሪክና የፖለቲካ አስተዋጽኦ የተነበበው አዳራሹን ሙሉ ከመቀመጫ በአስነሳ ጭብጨባ እየተቋረጠ ጭምር ነው። ወደ አገሪቱ የመጨረሻ የስልጣን እርከን ለመምጣት ኢትዮጵያን ለመምራት መንገድ ተጠርጎላቸው በር ተከፍቶላቸው እንደነበር ይጠቅሳል የተነበበው ታሪክ። ለማ መገርሳ የበለጠ እውቅና እያገኙ የመጡት አገሪቱ የፖለቲካ አጣብቂኝ ውስጥ በነበረችበት ወቅት ነው። እናም መፍትሄ የጠፋ ተስፋ የጨለመ በመሰለበት በዚያ ጊዜ ኢትዮጵያዊነትን፣ አንድነትን ሰብከዋል ይላሉ በርካቶች ከውጣ ውረዶች ሁሉ በላይ የሆነ ችግሮችንም አልፎ የሚሄድ ጥንካሬ መሆኑን በመግለጽ አሁን የሚታየው ለውጥ እንዲመጣ ሂደቱም እንዲፋጠን ቀዳሚ አስተዋጽኦ ማድረጋቸውንም ያምናሉ። ለውጡን በመደገፍ በተካሄዱ ሰልፎች ላይ የተንጸባረቀው ስሜትም ይሄንኑ የሚያጠናክር ነው። የእኛ አንበሳ፣ የእኛ አንበሳ የበጎሰው ሽልማት መስራችና አስተባባሪ ዲያቆን ዳንኤል ክብረት ለአሜሪካ ድምፅ እንዳለው አቶ ለማ የተመረጡት ከበርካታ እጩዎች መካከል ነው። ይሄ የኮሚቴው ልዩ ሽልማት ነው። ልክ የፊፋ ልዩ ሽልማት እንደሚባለው በጣም ብዙ እጩዎች ነበሩ። ከዛ የህይወት ታሪካቸው ተሰራ። ምንድን ነው ለአገሪቱ ያመጡት ለውጥ የሚል በህይወት ያሉም በህይወት የሌሉም እጩዎች ነበሩ። ምንድን ነው ያመጡት ለውጥ በተለይ አንዳንድ በልዩኛ ብዙ ጊዜ የሚሸነመው አንድ ዘርፍ ውስጥ ለማስገባት አስተዋጽቸው ሁለገብ የሚሆን ለውጣቸውም ሁላችን ህይወት ውስጥ እንደዚሁ የሚገባ ነው እና መጨረሻ ላይ አቶ ለማ በከፍተኛ ድምፅ እጅግ በከፍተኛ ድምፅ ነው ያሸነፉት ስድስት ዓመቱ ነው የበጎ ሰው። ምናልባት ዛሬ አቶ ለማ የተናገሩበት የተሸለሙበት ስነ ስርዓት ዋነኛው ትልቁ ከፍታው ይሄ ነው የበጎ ሰው ማለት ይቻላል። በጣም በጣም አንደኛ ስታየው ሁሉንም ድንበር ተሻግሮ የሚያስማማ እምነት ተሻግሮ የሚያስማማ ነው። አንዳንዴ በቅንነት ከሰራው ብዙ ነገሮች ይሳካሉ። አቶ ለማን ለሽልማት ያበቃቸው ዋነኛው ነገር ምንድን ነው ወይ ዋነኞቹ ነገሮች ምንድን ናቸው? ውስጥ በኮሚቴው እምነት የኮሚቴውን ነው የምትነግረኝ። አንደኛ አገሪቱ ውስጥ ያመጡት ለውጥ ቅድም እንዳልኩ ጥግ ጥጋችን ይዘን ብሄር ብሄረሰብ ምን ብለን ይዘን በነበርንበት ጊዜ ድንበር ተሻግረው ሰዎችን ለማስማማት ያደረጉት። ሁለተኛ ኢትዮጵያዊነት ሙቷል፣ ተቀብረዋል ብለው ብዙዎች በሚናገሩበት በተለይ ፖለቲከኞቹ ከፖለቲከኞቹ ወገን ኢትዮጵያዊነትን ከፍ አድርገው አብዛኛውን ሰው የሚያስማማ ሀሳብ ይዘው የመጡበት። ሶስተኛ አሁን ላለው አገሪቱ እንደ ጀርባ አጥንት ሆነው ቅድምም እንደተነገረው ራሳቸውን እንደ ትልቅ ስትራቴጂስት አምጥተው ነገር ግን የለም፣ ዶክተር አብይ ከፊት ቢሆን እኔ ግን ከኋላ ሁኜ ደግሞ ኦሮሚያ ላይ ብሰራ ብለው ያመጡት አካሄድ ቅድም እንደተባለው በሃይማኖት ሰዎች እንኳን ያጣነውን ትልቅ ነገር ያመጡ በመሆናቸው ፖለቲካዊ ለውጥ አምጥተዋል። ብሔራዊ ለውጥ አምጥተዋል። የአመለካከት ለውጥ አምጥተዋል። ትሁት የሆነ ፖለቲካዊ ሰብዕና እሱ ላይ ለውጥ አምጥተዋል። የሁሉ ጀግና የመሆን ከአንድ ፖለቲካ ፓርቲ ወጥቶና ከአንድ ብሔር ወጥቶ ሁሉም የሚቀበለው ሰው ባለፉት ዓመታት አተን ነበረ። እሳቸው ግን ከአንድ ወጥቶ ሁሉንም የሚያስማማ ዛሬ የተነስተው፣ አሁን አቶ ለማ አታርጉ ቢሉ የማያደረግላቸው ብዙ ህዝብ ነው። አርጉ ቢሉ የሚያደረግላቸው የእሳቸው አካባቢ ሰው ብቻ አይደለም፣ በመላ ሀገሪቱ በመላ አለም ያለው ህዝብ ነውና ነው በጣም ልዩ ያደረጋቸው። ተሸላሚው አቶ ለማ መገርሳ ባደረጉት ንግግር ስለ ሽልማቱ የተሰማቸውን አብራርተዋል። እኔ እንኳን ሰርፕራይዝ አሉኝ። ነገር ግን ዳኒ ወደዚህ ሲጋብዘኝ እኔ የሆነ መጽሐፍ የሚያስመርቅ ሁሉ መስሎኝ ነበር። ግን እግዜር ያክብርልኝ፣ ምክንያቱም ይሄ ትልቅ ታላቅ ክብር ነው። በተለይም ደግሞ እኚህ ከፊታችን ያሉ ታላላቅ አዛውንቶች እድሜ ዘመናቸውን ሁሉ አገራቸውንና ወገናቸውን ለማገልገል ሌት ተቀን በምርምር በተለያየ ሙያ ዘርፍ ሲደግሙ የኖሩ በእድሜ ዘመናቸው ታላላቅ ነገርን ለአገር ያበረከቱ ሰዎች አዛውንቶች መካከል አንድ ወጣት መገኘቱ በእውነት እጅግ በጣም የሚያስገርም ነው። እኔ በግሌ ያደረግኩት ነገር ከነኚህ ታላላቅ አባቶች እኩል ያስቆጥረኛል ብዬ አላስብም። ምክንያቱም የሰራሁት ትንሽ ነገር ነው። ትንሿን ነገር የሰራሁትም ለእንዲህ አይነት እውቅና ሳይሆን እኛም በግላችን ጥረት ፈጣሪም ደግሞ ረድቶን በአገራችን ውስጥ አገራችንን ለማገልገል እድሉን ከሰጠን ምናልባትም እንደ ኢትዮጵያዊነቴ ግዴታዬ የግሌን ግዴታ ለመወጣት ያደረግኩት ትንሽ ስራ ነው እንጂ ለውቅና። አባቴ ያወረሰኝ ውርስ፣ አንድ ትልቅ ቅርስ አለ። ሁሌም እስከ ሞት ድረስ ከውስጤ ሊጠፋ የማይችል ራስን መሆን። ባለችኝ ትንሽ እውቀትና አቅም ምናልባትም አሁን ያገኘሁትን እድል ሳላገኝ ቢሆን ብዬ የምመኘውን ነገር አጋጣሚውንና እድሉ ሳገኝ ለማድረግ ሞክር ያለው ብዬ ነው የማስበው። አሁንም በመስቀለኛ መንገድ ላይ ነው ያለ ነው ሲሉም አቶ ለማ ካለፈው የፖለቲካ ባህል በመነሳት አብራርተዋል። የእኛ ሀገር ፖለቲካ ምናልባትም አንዳንድ አዋቂ ነን ባዮች ጥሩ ጥሩ መርጠን እንደምንናገረው ጥሩ አይደለም። የእኛ አገር ፖለቲካ ሸር የተሞላበት ክፋት፣ የተሞላበት ፖለቲካ እጅግ በጣም ሰባት። ይሄ ክፉ የፖለቲካ ባህላችን ብዙዎችን ንጹዋን ኢትዮጵያውያኖችን በልቷል፣ አምክኗል። ይሄ ያሳለፍነው የፖለቲካ ታሪካችን የሚያሳየን ስለሆነም፣ እንግዲህ በመጠፋፋት መኖር እርግማን ነው። ቢያንስ እንኳ በእኛ ዘመን ይህ ክፉ የፖለቲካ ባህላችን ይቀየር፣ ይለወጥ በሚል ይከፈናል። ስለሆነም ምናልባት ጥቂት ግለሰቦች ከፊት በመሆናችን እንጂ መላው ኢትዮጵያ ህዝብ ዋጋ የከፈለበት ጉዳይ ስለሆነ አሁንም በእውነት መስቀለኛ መንገድ ላይ ያለ ነው። መስቀለኛ መንገድ ላይ መሆናችን አንደኛ ይዘን የመጣ ነው ክፉ እርግማኑ የፖለቲካ ባህላችን አለ። አሁን በአንድ በኩል ደግሞ ተስፋ አለ። ያንን ቆሻሻ ካራገፍ ከተው በቅልብ በቅን አስተሳሰብ ሁሉ በተለይም ደግሞ የፖለቲካ ገበያ ውስጥ ያለን ፖለቲከኞች ለዚህ ቅን ሀሳብ ተገዥ ከሆነን፣ ስሜታችንና ፍላጎታችንን ከገደምን፣ ኢትዮጵያ ለመለወጥ ለዘመናት የነበራትን ቆሻሻ የፖለቲካ ታሪክ አራግፋ ወደ ዴሞክራሲ ስርዓት የመሸጋገር እድሉ የለፋንበት ብዙዎች ዋጋ የከፈሉበት ከንቱ ነው የሚሆነው። ወደ ቀደመው መጥፎ የፖለቲካ ባህላችን ነው የምንመለሰው። ያ ደግሞ ውጤቱን የምናቀው ስለሆነ በተለይም ምሁራኖቻችን፣ በተለይም ፖለቲከኞቻችን፣ ተቃዋሚ ምን በለው፣ ተወዳዳሪ ምን በለው፣ ምንም ሁላችንም ከአሁን በኋላ የጥፋት ፖለቲካ ይቅርብን ብለን ለሀገራችን ለኢትዮጵያ የሚጠቅም እንደ ትውልድ ትውልድ ሊናገርለት የሚችለውን መልካም ታሪክ ጥለን ለማለፍ ተባብረን እነስራላለሁኝ። ስላከበራችሁ ዘንድሮ ለተከታታይ ስድስተኛ ዓመት የቀጠለው የበጎ ሰው ሽልማት ከልዩ ተሸላሚው በተጨማሪ ለሌሎች ዘጠኝ ሰዎች በልዩ ልዩ ዘርፎች እውቅና ሰጥተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ የማህበራዊ ሚዲያ ቀንቃኞች ምክንያታዊ አስተሳሰብ ለመገንባት በስሜት ሳይሆን በእውቀት የሚመራ ትውልድ ሊፈጥሩ ይገባል ሲሉ የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው ተናግረዋል። ቁጥራቸው ዘጠና የሚሆኑ የሶሻል ሚዲያ ቀንቃኞችና የፖለቲካ ተንታኞች በባህር ዳር ከተማ ተሰብስበው በማኅበራዊ ሚዲያ አጠቃቀም ዙሪያ እየመከሩ ነው። አስቴር ምስጋና ተከታዩን ዘገባ ልካለች። በውጭም ሆነ በሀገር ውስጥ ያሉ የአማራ የማህበራዊ ሚዲያ አቀንቃኞችና የፖለቲካ ተንታኞች በባህርዳር ከተማ በመምከር ላይ ይገኛሉ። ርዕሰ ጉዳያቸው ደግሞ የማህበራዊ ሚዲያ አጠቃቀማችን ወደፊት ምን መምሰል አለበት የሚል ነው። በዚህ መድረክ ላይ የተገኙት የክልሉ ርዕሰ መስተዳደር አቶ ገዱ አንዳርጋቸው መረጃችሁ፣ እውነተኛና ምክንያታዊ ሊሆን ይገባል ነው ያሉት። የምዘሩት ሀሳብ ከመዘራቱ በፊት የተበጠረ ከቆሻሻና ጎጂ ነገሮች የጸዳ አዋጭነቱ የተመዘነ በገበያ ተሸጦ የሚያተርፍ በድምሩ ጥራትና ብቃት ያለው በገበያ ቀርቦ ቢሸጥ ከፍተኛ ትርፍ የሚያስገኝ መሆኑን ማረጋገጥ አለባቸው። ነዋሪነቱን ፊንላንድ ሀገር አድርጎ የነበረው አክቲቪስት ሙልቀን ተስፋው በበኩሉ መረጃን በፍጥነት ለማዳረስ እና በአጭር ጊዜ ውስጥ ወጣቶችን ለመብታቸው እንዲቆሙ በማድረግ በኩል ማህበራዊ ሚዲያው የማይተካ ሚና አለው። አሁን ደግሞ በሀገር ግንባታው ሂደት ውስጥ ቀድሞ አጀንዳ ተፈጥሮለት ቢሰራ መልካም ነው ይላል። በመደበኛ ሚዲያ ፕላትፎርም አጀንዳ ሴት እየተደረገ መሄድ አለበት የሚል እምነት አለን። ኃላፊነት በሚሰማውና በሰለጠነ መንገድ አሁን ላይ ተቀይረናል። አሁን ያንን ጠርገን ወጥተናል ወረ እያንዳንዱ ሰው ባለበት አካባቢ የሰላማዊ ህይወት መኖር ሲችል ብቻ ነው። በቅርቡ ከእስር የተፈታው መቶ አለቃ ማስረሻ ሰጤ የማህበራዊ ሚዲያ አጠቃቀማችን ትክክለኛ የመረጃ ምንጭን ለይቶ ከማወቅ ይጀምራል ይላል። እስካሁን የተወሰነ ኤክስፔሪንስ አለ። ማንን ሲከተሉ እንደነበረ የነማን መረጃ ትክክለኛና ታማኒነት እንዳለው ሲያዩ ቆይተዋል። ይህን ኤክስፔሪንስ ሉዝ እንዲያደርጉ አልመክርም። ግን ደግሞ በተጨማሪም ደግሞ እነዚህ የውሸት አካውንት እየከፈቱ ህዝብን ከህዝብ የአማራን ህዝብ ጥያቄ ደግሞ ዘረኝነት የሚያስመስሉ በስማቸውም ጭምር የሚጽፉ ሰዎችን መልስ ባለመስጠትም ጭምር መተባበር ይኖርበታል በዚህ የምክክር መድረክ የወልቃይት የማንነት አፈላላጊ ኮሚቴ ስብሳቢ ኮሎኔል ደመቀ ዘውዴ ንግስት ይርካ እንዲሁም የልሳን አማራ ድረገጽ አመራሮችና ሌሎች የማህበራዊ ሚዲያ እና የፖለቲካ አቀንቃኞች ተገኝተዋል ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አድማጮች አሁን ከእናንተው የሚደርሰን በድምፅ የሚደርሰን ማለት ነው፣ ጥቂቱን እናሰማለን። ውድ የአሜሪካ ድምፅ አማርኛ ክፍል አዘጋጆች እንደምናችሁ። ኢትዮጵያ እያለሁ ጃንጥላ ፋብሪካ የሚባል ነበረ እና ብዙ ምርት እያመረተ አካል ጉዳተኞችም እዛው እየሰሩ ለዕለት ጉርሳቸውን እያገኙ ነበረ። አሁን ግን እንደፈረሰ ሰማሁ። አስደንጋጭ ዜና ነው ለእኔ እና እነሱ እሱን እየሰሩ የዕለት ጉርሳቸውን ያገኛሉ። ህብረተሰቡም ረከስ ባለ ዋጋ ጃንጥላ ይገዛ ነበረ። አሁን ግን ከውጭ ሲመጣ መቼም ወደድ ይላል እና ዋናው ቁም ነገሩ ግን አካል ጉዳተኞቹ የት ገቡ? ምን ሰጧቸው ምን የተለየ ነገር ተገኘ ማለት እነሱን የሚያገለግል ሰርተው የሚኖርበት ነገር ተቀየረ ይህን ጉዳይ መመለስ የሚችል አካል ካለ ብታነጋግርልኝ ጠና ስንዚዎች የዘር ስራ አድማጫቸው ላይ እኔ ደግሞ ሁሌ ሁሌ ሁሌ አንጀቴ ነው ይበላል ከውስጤ ሊወጣ ያልቻለው መለስ የሞተ ጊዜ ለሁሉ ኢትዮጵያዊ በውስጡ ቁስል እያለ እንዴት እንደዛ ሊወጣ ቻለ የሚል ጥያቄ አለኝ። ያንን በተመለከተ ማወቅ እፈልጋለሁ። እንደምናችሁ የቪኦኤ አዘጋጆች፣ ሰላም ለእናንተ የሆነ እኛ ሳው ሱዳን የምኖረው ስደተኞች በጣም ብዙ አሰቃቅና ችግር ውስጥ ስላለን የሆነ መፍትሄ እንድትሉልኝ በከቦት እንጠይቃለን። እንዳለ አገሩ ላይ ስደተኛ መግደልን መድረስን እንደቀጠለ እንደሆነ የታወቀ ነው። አድማጮች ለሰጣችሁን አስተያየት እናመሰግናለን። ሌሎቻችሁም እንዲሁ አስተያየቶቻችሁን ላኩልን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከምሽቱ 3 ሰዓት ከ35 ደቂቃ የምሽቱን ዋና ዋና ዜና እናሰማለን። ቻይና ከኢንዱስትሪ ማዳበር እስከ መሠረተ ልማት ዝርጋታ ድረስ በሚሄድ የእድገት ስራ ላይ የሚውል አዲስ ስልሳ ቢሊዮን ዶላር ለአፍሪቃ እንደምታቀርብ አስታውቃለች። በያዝነው ዓመት ማብቂያ ገደማ ከወለድ ነፃ የሆኑ ብድሮች በምትሰጥበት ወቅት የአንዳንድ የአፍሪቃ ሀገሮች ብድሮች እንደሚሰረዙ ገልጻለች። የብሪታንያ ጠቅላይ ሚኒስትር ተሬዛ ሜይ ባለፈው ሳምንት አፍሪቃን በጎበኙበት ወቅት ብዙ ትኩረት አግኝተዋል። አንዴ ደቡብ አፍሪቃ ውስጥ ከተቀበሏቸው ሁለተኛ ደረጃ ተማሪዎች ጋር፣ ሌላ ጊዜ ደግሞ ከኬንያ ወጣት ስካውቶች ጋር ሲደንሱ የሚያሳዩ ቪዲዮዎች በስፋት ታይተዋል። አውሮፓ የሚገቡ ፍልሰተኞች ቁጥር ቀንሷል። በተለይም በሜዲትራኒያን ባህር በኩል ለመግባት ከሚሞክሩት ፍልሰተኞች የሚሞቱት ብዛት ግን ጨምሯል ይላል። ዛሬ የወጣ የተባበሩት መንግሥታት ድርጅት የስደተኞች አገልግሎት ዘገባ። አድማጮች የምሽቱን ዋና ዋና ዜና ነበር የሰማነው። ቀደም ሲል ወቅታዊ ቅንብሮች ይኖሩናል ባልኩት መሰረት አሁን ወደ አንዱ ወቅታዊ ቅንብር እናልፋለን። ከ22 ዓመታት በኋላ ወደ ኢትዮጵያ የተመለሰው አርቲስትና የሰብአዊ መብት አራማጅ ታማኝ በየነ ኢትዮጵያዊነትን በጋራ ማጠናከር የሚጠይቅ ንግግር አድርጓል ትላለች ዘጋቢያችን አስቴር ከዛው ከቦታው። ዛሬ ባህርዳር ከተማ ሲገባ ታማኝ ማለት ነው ሞቅ ያለ አቀባበል እንደተደረገለት፣ እናም በ10 ሺዎች ለሚቆጠሩ ነዋሪዎች በባህር ዳር ዓለም አቀፍ ስቴዲየም በኢትዮጵያዊነት ላይ ንግግር ማድረጉን ገልጣልናለች። ዘገባዋ ነው ከትላንትና በስቲያ ጀምሮ ነበር የባህር ዳር ከተማ ነዋሪዎች በአረንጓዴ ቢጫ ቀይ ባንዲራ እና የታማኝ ምስል ያለበትን ቲሸርት በለበሱ ወጣቶች ሞቅ ደመቅ ብሎ የሰነበተው። ዛሬ ደግሞ ከረፋዱ ጀምሮ ነዋሪዎቹ የአቀባበል ስነ ስርዓቱን በየፈርጁ አድርገውት ነበር። ገሚሱ ባህር ዳር ዓለም አቀፍ አውሮፕላን ማረፊያ ሲሄድ፣ ገሚሱ ደግሞ ባህር ዳር ዓለም አቀፍ ስቴዲየም በመሆን ዝናብም ፀሐይም ሳይበግረው እስከ ስምንት ሰዓት ድረስ እንግዳቸውን ጠብቀው አነቃቂ ንግግሮችን ያደመጡት አርቲስትና አክቲቪስት ታማኝ በየነ ንግግሩን ያስቀደመው የአማራ ሕዝብ ክልል የለውም በማለት ነበር። በውስጣችሁ ያለው ኢትዮጵያዊነት ማተብ ነው። ኢትዮጵያ እንደ ኢትዮጵያ እንድትቀጥል ድንበር ለአጥንት ሆነዋል፣ አፈር ሆኗል፣ ኢትዮጵያን ገንብተው ሰጥተዋል። ይሄ ግን ምላሹ ነፍጠኛ፣ ተስማ ተስፋፊ፣ ሌላም ስም አልፈልግቸኋቸ። ታዲያ ይህን የተባላችሁ የኢትዮጵያ አያቶቻችሁን ድንበር ለቃችሁ በትንሽ ሰፈር ተከትላችሁ ለመኖር እንዴት ፈቃደኛ ሊሆናላቸው ዛሬ በአስር ሺዎቹ የሚቆጠሩ የባህር ዳር ከተማ ነዋሪዎች በተገኙበት በዚህ ኢትዮጵያዊነትን በሰበከ ንግግሩ መሀል ላይ አማራ የሚታወቀው በጨዋነቱ ነው። ማንም በኢትዮጵያ ፖለቲካ ይመለከተኛል ብሎ ቢመጣ በጨዋ ደንብ አናግራችሁ፣ ምክንያታዊ ማስረጃ አቅርባችሁ ተወያዩ እንጂ አትምጡብኝ ማለት የጠባብነት ምልክት ነው ብሏል። በተለይ ደግሞ ጥቂት የትግራይ ተወላጆች ባጠፉት ጥፋት የትግራይን ህዝብ በጅምላ መጥላት ኢትዮጵያዊ ጨዋነት አይደለም ሲልም መልእክቱን አስተላልፏል። ኢትዮጵያዊውን የትግራይን ህዝብ መቀየም፣ መሳደብ፣ ማንጓጠቅ፣ ጠላት አድርጎ መመልከት ኢትዮጵያዊ ባህሪ አይደለም። ከውስጡ የወጡ ከውስጡ የወጡ ክፎች ሲመቻቸው እንደ ጀግና ወደፊት ይመጣሉ አጥፍተው ሊያዙ ሲሉ ትግራይ ነን ብለው ይገባሉ። እንዲህ ሲያምታቱ እንዲህ ሲያምታቱ ነጥላችሁ፣ የትግራይ ህዝብ ሆይ ወንድምህ ነን እህት፣ አባት፣ እናት አንድ ኢትዮጵያዊ ወገኖች ነን። ከናንተ የበቀሉ መጥፎ እንዳለ ሁሉ ከእኛም የሚበቅሉ መጥፎዎች አሉ። በእነሱ ምክንያት የእኛ ኢትዮጵያዊነት ገመድ አይበጠስም በሏቸው። አለዛ ግን እኔ ታማኝ ባጠፋው ጥፋት ሁላችሁም ተጠያቂ ትሆናላችሁ? ማለት እኛ ደግሞ እንደ ሰው በግል የምናስብ ኢትዮጵያውያን፣ በግል የምናስብ ስናጠፋ በግል የምንጠየቅ እንጂ በጀምላ ፍረጃ ለኢትዮጵያ ይበጃት። የጋራ ቤታችን የሆነችው ኢትዮጵያንም በጋራ እንገንባ ሲል አጽንኦት ሰጥቶ ተናግሯል። ከሌሎች ወንድምና እህቶቻችሁ ጋር በኢትዮጵያዊነት ሰንሰለት ተያይዛችሁ ኢትዮጵያን ዘላለማዊ አድርጋችሁ ለልጆቻችሁ ለማስተላለፍ ከእኔ ጋር ኢትዮጵያ እናታችን ናት። በኢትዮጵያ ውስጥ ያለ ሁሉም ዜጋ ወንድምና እናታችን እናታችን ናቸው ናቸው። ጥፋተኞችን ለሕግ እናቀርባለን እንጂ በእጃችን አንበቀልም። ኢትዮጵያኖች የሕግ ሰዎች ነን። ይህን በተግባር ማሳየት መቻል አለብን። በሌላ በኩል አዲስ አበባን ከረገጠ ጀምሮ ከፍተኛ አቀባበል የጠበቀው ታማኝ በየነ በትናንትናው ምሽትም ኢትዮጵያዊነትን በጋራ ማጠናከርን የሚጠይቁ ንግግሮችን በሚሊኒየም አዳራሽ አድርጓል። ማንም የማንን ባህል ማንም የማንም ቋንቋ መርገጥ ማፈን አይችልም። በኢትዮጵያ ውስጥ በኢትዮጵያዊነት በእኩልነት የመኖር ግዴታ ነው ያለብን። አማራጩ ሰፊው ኢትዮጵያዊነት የተሻለ ስለሆነ ነው። እንገጠል እንለያይ የሚለው ሀሳብ አስፈሪ ነው። የሚያስፈራው ስለምንለያይ ብቻ አይደለም፣ ተለያይተንም መኖር ስለማንችል እንጫረሳለና። መላየት መፍትሄ አይደለም። መፍትሄው በጋራ በኩልነት በነጻነት እንደ ኢትዮጵያዊ ከኖር ከኛ የተሻለ ሀገር የትም የለም። በጣም የሚያኮራ ሀገር አለ። በተያያዘ ዜና አንጋፋ አርቲስት አለም ፀሐይ ወዳጆ ከሁለት ቀን በፊት ባህር ዳር ከተማ ገብታለች። በባህር ዳር ከተማ ነዋሪዎችና በቤተሰቦቿ ደማቅ አቀባበል ተደርጎላታል። ለ27 ዓመታት ከመወዳት ሀገሬና ከአድናቂዎች ርቄ መቆየቴ እጅግ ቢያስከፋኝም ለዚህ ለውጥ መምጣት ዋጋ የከፈሉ ወጣቶችን በቅድሚያ ማመስገን እፈልጋለሁ ነው ያለችው። ለዚህ እድል ያበቃንን ለውጥ ፈተና እንዳይገጥመው ቀድመን በኪነ ጥበብ አንድነትን ሊያጠናክሩ የሚችሉ ስራዎችን መስራት ያስፈልጋልም ባይናት ቀድሞ ህብረተሰቡን መቀስቀስ አስተሳሰብን መቀየር በውስጣችን ያለውን ህብረት የማጠንከር እኩልነትና ፍቅርን የመዘመር በህግ የበላይነት አምኖ ደግሞ ህዝቡ በራሱ የራሱን አስተዋጽኦ እንዲያደርግ ማስተባበር ሚዲያና ጥበብ ይጠበቅበታል። ወደ ሀገሯ ሁለት አላማዎችን ይዛ እንደመጣች የተናገረችው ዓለም ጸሀይ አንዱ ብርሃን ዘኢትዮጵያ የተሰኘ የተጌጠ አይቱ ሀውልትን በአዲስ አበባ ማቆም ሲሆን ሁለተኛው ደግሞ ተሰዳጅ ልጆች ከባህላቸውና ከማንነታቸው እንዳይርቁ የባህል ማዕከላትን ለመገንባት ነው። ከአርቲስቷ በተጨማሪ በአሜሪካ የአዲስ ድምጽ ሬዲዮ ባለቤት አርቲስት አበበ በለውም ሀገሩ ገብቷል። ባሳለፍነው ሳምንት አክቲቪስት ሙልቀን ተስፋውን ጨምሮ በርካታ አክቲቪስቶችና የፖለቲካ አመራሮች ባህር ዳር ከተማ መግባታቸው የሚታወስ ነው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አሁን ደግሞ አድማጮች አፍሪቃ ነክ ርዕሶች ይቀርባል። የኢትዮጵያና የኤርትራ የሰላም ስምምነት ከተፈረመ ከአንድ ወር በላይ አልፏል። አቶ አብዱርሀማን ሰይድ እና አቶ ማሪ ዮሐንስ ከሁለት ሳምንታት በፊት በቀረበ የመጀመሪያ ክፍል ውይይት የአሰብና የምጽዋ ወደቦች ለአገልግሎት ይዘጋጃሉ ስለሚባለውና ስለ ተያያዥ ነጥቦች ተንትነዋል። ዛሬ ደግሞ ስለ ሶማሊያና ኤርትራ ግንኙነት ያብራራሉ። አቶ አብዱራህማን ለንደን የሚኖሩ ትውልድ ኤርትራ ሲሆኑ ኤርትራ ውስጥ የሰብአዊና የፖለቲካ መብቶች እንዲከበሩ እንዲሁም መልካም አስተዳደር እንዲኖር ተሟጋች ናቸው። አቶ ማሪ ዮሐንስ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና ስትራቴጂ ጥናቶች አስተማሪ ናቸው። አዳነች ፍስሀዬ ነች ያዋየቻቸው። ኤርትራና ሶማሊያ ግንኙነታቸውን ለማሻሻል እየሞከሩ ናቸው፣ እና እስቲ በዛ ላይ ያላቸው አመለካከት አቶ መሐሪ። ላይ ላዩን ስታየው በአፍሪካ ቀንድ ያሉ ሀገራት ሁሉንም ጥሩ ግንኙነት ሊኖራቸው ይገባል፣ ተባብረው ሊሰሩ ይገባሉ፣ የጋራ ጥቅም አላቸው፣ ለጋራ ጥቅማቸው ሲባል በጋራ መስራት ይጠበቅባቸዋል ብለህ ነው የምታስበው። ግን በአፍሪካ ቀንድ ላይ ያለው ችግር በጣም ቮላታይል የሆነ ሪጅን ነው ከዚህ በፊትም ኤርትራና ኢትዮጵያ በተለይ በሁለት ሺ ስድስት በፈረንጅ አቆጣጠር አካባቢ ፕሮክሲዋር የሚያደርጉበት ሁኔታ ነበረ። በተለይ ይሄ የእስላሚክ ኮርት የሚባል ቡድን አስመራ ላይ ተቋቁሞ ዘንድ ከአስመራ ወደ ሞቃዲሾ ሄዶ ከዛም ተነስቶ ኢትዮጵያ ላይ ጥቃት ለመሰንዘር ሞክሮ የኢትዮጵያ መንግስትም እዛ ገብቶ የማረጋጋት ስራ እሰራለሁ ብሎ የዓለም አቀፍ ሀያላን ሀገራትን የደገፉበት ኢቨን የዓለም አቀፍ ተቋማት ነው የደገፉበት ሁኔታ ነበረ። በዛም ይመስለኛል የኤርትራ መንግስት ላይ ዓለም አቀፍ ሳንክሽን የተጣለበት የአፍሪካ ቀንድ አካባቢን እያተራመሰ ነው የሚል ማዕቀብ እንዲጣልበት ምክንያት የሆነው እነዚህ እነዚህ ነገሮች ነበሩና ምናልባት አሁን ይሄ እንደዚህ አይነቱ ግንኙነት በአንድ በኩል ከነበረው ማዕቀብ ለመውጣት ከእነዚህ ሀገራት ጋር የነበረውን ግንኙነት የማደስ አይነት ሁኔታ አለ ከዚህ የተነሳ ነው ብለን ልንወስደው እንችላለን። ሌላ ምናልባት አሁን እዚህ ኮንስፒራሲ ቲዎሪ እየተነተንን ማደናገር እንዳይሆን እንጂ፣ ኢትዮጵያ ያለውን ሁኔታን በተመለከተ ደግሞ የሶማሊያን በኤርትራ በህግደፍ መንግስት አስተሳሰብ ቃኝቶ ምናልባት ፓርትነር የመፈለግም ሁኔታም ሊሆን ይችላል። አንደኛው ይሄ ነው። ሌላው ምክንያት በኢትዮጵያ እና በኤርትራ መካከል ያለው የድንበር ጠብ እንዳለ ሆኖ ብዙ ምሁራን ሁለቱን ሀገሮች ለጦርነት ላበቃቸው ጉዳይ ለመረዳት ባደረጉት ጥናትና ምርምር መሰረት የሁለቱም ሀገሮች መንግስታት በአፍሪቃ ቀንድ መሪ ሆነው ለመውጣት በያዙት ተቀናቃኝ የሆነ የውጭ ፖሊሲ ምክንያት ፕሬዚደንት ኢሳይያስ ይህ ህልማቸው እውን እንዲሆን የሚያደርጉት ጥረት ተደርጎ ሊታይ እንደሚችልም አቶ መሐሪ አስገንዝበዋል። ኤርትራ ከሶማሊያ ጋር ግንኙነቷን ለማሻሻል የፈለገችበት ሌላው ምክንያት አቶ መሐሪ አክለዋል። ሌላ ምክንያት እዚህ ላይ ምንድነው? ሊጠቀስ የሚችለው ቅድም ወንድሜ አብዱራህማን እየገለጸ የነበረው ነገር አለ። በአፍሪካ ቀንድ ላይ ያለው ሁኔታ አሁን የሀይል አስተላለፍና የጂኦፖለቲክስ ሁኔታ ከማዕከላዊ ምስራቅ የመጣ በሺዓና ሱኒ ሀይሎች በተለይ ኢራን የሚመራው ቡድንና ሳውዲ አረቢያ የምትመራው ቡድን ሽኩች አለ። ይህም የመን ላይ እየታየ ያለውን ክስተት እንዲፈጠር አንድ ምክንያት ሆኗል። በእርግጥም በሱኒዎቹ መሀልም የእነ ተርክና የነ ኳታር የያዘ ቡድን ከነ ሳውዲ አረቢያ ከግብፅና ከሱዳን ጋር ያለውን ደግሞ ሌላ ምትርክ ውስጥ ገብተዋል ባለ በተለይ ከስድስት አምስት ወራት በፊት። ከዚያ አንጻር አሁን ኤርትራ በሀይል አስተላለፍ ከነ ሳውዲ ጋር ኤክስተንት የአሰወደብን ለናቫል ቤዝ እንዲጠቀሙበት በየመን ላይ የሚያደርጉትን ጥቃት ለኮማንድ ማዕከል ሆኖ እንዲያገለግል ስምንት ላይ ደርሰው የሰሩበት አለ። በዚህ ከነ ቱርክ ጋር እና ከነ ካታር ጋር ኤርትራ የገባችበት በሌላ ቀጠና ላይ የሀይል አስተላለፍ ሽኩች አለ። ተርኪ ደግሞ እዛ አካባቢ እየተንቀሳቀሰች ያየንበት ሁኔታ አለ። እና ይህን ዳይሉት ለማድረግ ወይ ደግሞ ወደ ራስ ፍላጎት ለማምጣትም የሚደረግ ምኮራ ሊሆን ይችላል። ወደዚህ ሁሉ ትንተና እየገባን ያለ ነው የኤርትራ መንግስት ባህርያትን ትን ከማድረግ እንጂ እንደ ማንኛውም መንግስት የኤርትራ መንግስት የአንድ ሉዓላዊ ሀገር መንግስት እንደመሆኑ መጠን ከፈለገው ሀገር ጋር ከፈለገው ሀይል ጋር ግንኙነት የመመስረት መብት አለው። ካለው ነባራዊ ሁኔታ አንጻር ስናየው በእነዚህ ቅድም የሰጠኋቸው የጂኦ ፖለቲክስ እና ሁለቱ ሀገራት አሁን የተፈጠረው ግንኙነት መሰረት ያደረገ አዲስ ሪአፕሮችመንት ሊሆን ይችላል ብዬ ነው ማስበው። እሺ፣ አቶ አብዱራህማን እንግዲህ የአፍሪካ ቀንድ ምናልባት ትንሽ ለየት ያለው ምንድን ነው ሶማሌ ልክ ነው። ለአንድ ጊዜ በኢትዮጵያና በኤርትራ መካከል የነበረው ማለት ቀዝቃዛ ጦርነት ከተባለ እዛ ላይ ሞቅ ያለ አይነት ጦርነት እንዲያካሂዱ መኩረው ነበር በሁለቱም መንግስታት ማለት ነው። እና የሁለቱ መንግስታት ጥፋት ነው እዛ ሶማሌ ላይ የተደረገው። ሆኖም ግን በአሁኑ ጊዜ ኤርትራ ከሶማሌ ጋር የሚያገናኛት አንደኛው የማዕቀቡን እንዲነሳ ነው ለማድረግ የሚሞክሩት ያሉት እዚህ ላይ ኦሬዲ አቶ አቢይ አህመድ ለዩናይትድ ኔሽንስ ዋና ጸሐፊ ማዕቀቡን ከኤርትራ እንዲነሳ ጠይቀዋል። ሶማሌም ፕሬዚዳንቱ ወደ ኤርትራ መሄዱም ይሄን ዋናው ጉዳይ ሆኖ ነው የተነሳው ብዬ ነው የማምነው። እና ሁለተኛው ደግሞ መቅዲሾ ላይ ያለው መንግስት ባለው የሪጂናል ኮንፍሊክት እዛ ላይ ትንሽ ነጻ የሆነ መስመር ሊይዝ እየሞከረ ነው ያለው። ይህን ነፃ አይነት መስመር መያዙ ደግሞ ኢማራቶቹን አስቆጥተዋል። በዛ ምክንያት ቀጥታ ወደ ኖርዘርን ሶማሌ እንደ ሶቨሬን ስቴት ገና ያልታወቀችው የሶማሌ ግዛት በሰሜን ያለችው በርበራ ላይ እዛ ወደቡን እንዲጠቀምበት ስምምነት ተገብተዋል። እሱም በመግዲሾ የሚገኘው የፌዴራል መንግስት የሶማሊያ ክስ አቅርበዋል። ዩናይትድ ኔሽንስ ላይ ምክንያቱም ኢማራቶች በሶማሌ ግዛት የሶማሌ ክልል አስተዳደር ገብተው ስምምነት መግባት የለባቸው ምክንያቱም አገር ከሀገር ጋር የሚደረገው ስምምነቶች በማዕከላዊ መንግስት እንጂ በክልላዊ መንግስቶች መሆን የለበትም ተብሎ እና እዚህ ላይ ፍትቻ ነው ያለው እና የኤርትራ መንግስት ኦልሬዲ ሰርቪሱ አሁን የመሬቱ ይሁን የባህሩም የራሱም ለኢማራቶች እየሸጠ ስላለ ምናልባት ከዚህ አይነት ነጻ መስመር ሜይቢ እንዲወጣ እና የኢማራቶቹን የሚጠይቁትን ወይም ደግሞ አትሊስት ቢያንስ ቢያንስ ክሱን እንዲስበው እና እንዲያቆመው ምናልባት በኮንፊደንሻሊ ለመጠየቅ ሞክሮ ይሆናል የሚል ግምት አለኝ። እና በዚህ ምክንያት ከኤርትራና ሶማሌ ጋር የሚደረገው ስትራቴጂክ ነው ለማለት ያስቸግራል። የሁለቱን ሕዝቦች ግንኙነትና ወንድማማችነትም ማዕከል ያደረገም አይደለም። ጊዜያዊ ወይም ስልታዊ እንደ አቶ መሀሪ ሲሉት እንደቆየ ስልታዊ ለጊዜያዊ ጥቅም ተብሎ የሚደረግ እንቅስቃሴ እንጂ ለዘላቂ ጥቅም አይደለም። ሀገራችን ላይ በጅቡቲ እዚህ ጉዳይ በኤርትራ ማዕቀብ ላይ የተጣለው አንደኛው ምክንያት አቶ መሀሪ እንዳሉት የሶማሌ ጉዳይ የአሸባብ መደገፍ ምናምን የሚባል ክስ ቢሆንም ሁለተኛውም በኤርትራና በጅቡቲ የነበረው ግጭትም ነበረበት እና ጅቡቲን እንዳስቆጣ ይታወቃል። በኤርትራና በሶማሌ የተደረገው ስምምነት ሶማሌ መንግስት ማዕቀቡ እንዲነሳ እንደሚጠይቅ የሚል ወሬ ተስተጋብቶ ነበር። እና ይሄን ነገር ጅቡቲዎቹን እንዳስቆጣ ነበር የተሰማው። አድማጮች፣ ውይይቱ አላበቃም። ቀጣዩ ውይይት ጅቡቲን ባስቆጣው ጉዳይ ላይ ያተኩራል። ተከታተሉ ነው አዛናችን አመሰግናለሁ። አድማጮች ፕሮግራማችን ይቀጥላል። በመጨረሻ አሁን ባለፈው ሳምንት እንደጠቀስ ነው የኢትዮጵያ የአየር ትራፊክ ሰራተኞች የስራ ማቆም አድማ ማድረጋቸውን በዚህም የተነሳ የአየር በረራ እንዳልቆመው በእርግጥ ገልጠናል። ነገር ግን አሁን ይህም ፕሮግራም እያዘጋጀ የነበረው ሰሎሞን አባተ እንደሚገልጠልኝ ዘጠኝ የሲቪል አቪዬሽን ሰራተኞች በአድማ ውስጥ ከነበሩት ማለት ነው በቁጥጥር ስር ውለዋል። እና ሰሎሞን እነማን ናቸው? ምንድን ነው ምክንያቱ? ምክንያቱ ምንድን ነው? አዲሱ፣ አሁን ማምሻውን የኢትዮጵያ ሲቪል አቪዬሽን ባለስልጣን ዳይሬክተር ጀኔራል ኮሎኔል ወሰንየለህ ሁነኛውንና የኢትዮጵያ ፖሊስ ኮሚሽነር ዘይኑ ጀማልን አነጋግሬ ነበረ። ሁለቱም አረጋግጠውልኛል እነዚህ ዘጠኝ የኢትዮጵያ የአየር ትራፊክ ተቆጣጣሪ ባለሙያዎች በቁጥጥር ስር መዋላቸውን። እንግዲህ እነዚህ ሰዎች አድማውን በማስተባበር እና ለተለያዩ ዓለም አቀፍ ተቋማት የኢትዮጵያን የአየር ደህንነት ገጽታ ሊያበላሽ የሚችል መልእክቶች አስተላልፈዋል በሚል ነው በቁጥጥር ስር እንዲውሉ የተደረገው። እስቲ ኮሚሽነር ዜኑ ጀማል ከነገሩኝ ቀንጨብ አድርጌ ላሰማ ነው። ስራ ማቆም ማስተክል አይደለም፣ ማቆም የለባቸውም። አንደኛ ይሄ አንድ አውትሌት ነው የኢትዮጵያ ብቸኛ ፖርት ተደርጎ የሚቆጠር ነገር ስለሆነ መውጫ በር ስለሆነ እና በአየር መንገዱም ላይ የሚደሰብ ጫና ቀላል አይሆንም። ሁለተኛ ለሀገሪቱም ከሀገሪቱ አጠቃላይ ናሽናል ኢንትረስት ጋር ችግር ውስጥ የሚያስገባ ስለሆነ እንደዛ ማድረግ አችሉም ተብሎ ተነግሯቸዋል እና ይህንን ዲፋይ አርገው እነሱ በስራ ማቆም አድማው ጸንተው መጀመሪያ ሺ ብለው ነበረ ከዛ በኋላ ተመልሰው እንደገና ሞቢላይዝ አርገው የተወሰኑ ሪንግ ሊደሮቹ ሞቢላይዝ አርገው ወደ ስራ ማቆማ ድማ ከመለሱ ማለት ነው። እሱ ብቻ ሳይሆን ለተለያዩ ኢንተርናሽናል ኦርጋናይዜሽኖች የኢትዮጵያ አየር መንገድም ሆነ አጠቃላይ የኢትዮጵያ የአየር ትራንስፖርትን ኢሜጅ ትንሽ የሚያበላሽ ነገር ልከዋል። ለዓለም አቀፍ ተቋማት ለዓለም አቀፍ ተቋማት ለተለያዩ ድርጅቶች እንግዲህ የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ስራ አስኪያጅም ሰራተኞቹ መብታቸው እንደሆነ ጥያቄዎቻቸውን ማቅረብ እየተደራደሩ እንደነበረም ነው የገለጹትና የተወሰኑ ሰራተኞች በድርድር ገብተው እንደነበረ አሁን በቁጥጥር ስር አውለናቸዋል ያሏቸው ሰራተኞች ደግሞ በማስፈራራትም ይሁን በሌላ ጉዳይ ተሳትፈዋል ብለው እንደሆነ ክስ የሚመሰረቱባቸው ነግረውኛል። ለማንኛውም ግን ፖሊስ ይህንን ሁኔታ ለመፍታት የኢትዮጵያ Police Commission. ጣልቃ ገብቶ እንደነበረ በድርድር ውስጥ ተሳትፎ እንደነበረ ኮሚሽነር ዘይኑ ገልጸውልኛል። ለምን መጀመሪያውኑ ወንጀል ነው ብላችሁ ካሰባችሁ ለምን መጀመሪያውኑ አላሰራችኋቸውም? ወደ ድርድር ምን አስገባችሁ ብያቸው ነበረ። አሁን ሰው የሚፈታበት እንጂ የሚታሰርበት ጊዜ ስላልሆነ ከጊዜው ሁኔታ ጋር ለመሄድ በሚል ሁኔታውን በሰላም ወዳጃዊ በሆነ መንፈስ ለመቀየር ነው የሚል መልስ ነው የሰጡኝ። ለማንኛውም ግን አሁን ጉዳዩ ከእጃቸው ውጭ እንደሆነና በፖሊስ በዳኛ ፊት ወሰን እንደሆነ ነግረውኛል። ሰራተኞቹ ፈቃደኞች አይደሉም ለማናገር በአሁኑ ሰዓት ለሚዲያውን፣ ግን ሰሞኑን ጥረት እናደርጋለን እነሱም ያላቸውን ሐሳብ፣ ደረሰብን የሚሉትን ለመግለጽ። ከሁለቱም ባለሥልጣናት ጋር ከኮሎኔል ወሰን የለህም ከኮሚሽነር ዜኑም ጋር ያደረኳቸው ውይይቶች ፌስቡክ እና ዌብሳይታችን ገጾች ላይ ይገኛሉ። አድማጮቻችን እንዲያደምጧቸው እንዲከታተሉን እንጠይቃለሁ። መልካም። እንግዲህ አሁን ሁኔታው የሚቀጥል ነው። አንድ ነገር ካገኘ ሰሞኑንም ይዤ እመለሳለሁ። ነገም ከነጎዳያም ይዤ እመለሳለሁ። ያገኘንን ዘገባ ከሕግ አኳያም ስራ ማቆም መብት እንደሆነ ሌሎች ሌሎች ብዙ ያነሳናቸው ጥያቄዎች አሉነት ለመናገር የት ተጀምሮ የት ያልቃል የሚሉ ጥያቄዎችም ያነሱ ሰዎች ስላሉ ምን ማለት እንደሆነም ይሄ ሁኔታ ማብራሪያዎችን ጠየቅባቸዋለን። መልካም ጊዜ ይስጥልን። አመሰግናለሁ። አድማጮች ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል ዩናይትድ ስቴትስ እንደ አውሮፓውያን አቆጣጠር በየአመቱ በመስከረም ወር የመጀመሪያው ሰኞ ላይ ሰራተኞቿን ታከብራለች ለሀገር ብልጽግና ስላበረከቱት አስተዋጽኦም ታመሰግናለች በ1882 ዓ ም መስከረም አምስት ቀን በዋለው የመጀመሪያው የሰራተኛ ቀን ኒውዮርክ ማንሃተን ላይ ከ10000 በላይ ሴቶችና ወንዶች ሰራተኞች አደባባይ ወጥተው ማክበራቸውን በማስታወስ የዛሬው ርዕሰ አንቀጽ ሀተታውን ይጀምራል። ሰራተኞች የተሻለ ደሞዝ እንዲከፈላቸው፣ የስራ ሰዓት እንዲቀነስላቸውና የስራ ሁኔታ እንዲሻሻልላቸው በመጠየቅ የታገሉ ሰራተኞችን ለማክበር የመጀመሪያውን የሰራተኛ ቀን ሌበር ዴን ያዘጋጀው የኒውዮርክ ማዕከላዊ የሰራተኛ ማህበር ነበር። ታዲያ እለቱ ክብረ በዓል ብቻ ሳይሆን ሰራተኛው ለልፋቱ ተገቢው ክፍያ እንዲሰጠው በቁርጠኝነት እንደሚታገል የዛን ዕለት ደሞዙን መስዋዕት አድርጎ የወጣበትም ነበር። አሜሪካውያን ሰራተኞች የሀገራቸውንም ሆነ የዓለምን ሕዝብ የኑሮ ሁናቴ በታሪክ ታይቶ በማያውቅ መልኩ የቀየሩ እንደሆኑ በመዘርዘር እርስ አንቀጹ ሀተታውን ይቀጥላል። የአሜሪካ ምጣኔ ሀብታዊ ስኬት ቁልፉ እያንዳንዱ ዜጋዋ የተላበሰው ነፃነት ነው ብሏል። ርስ አንቀጹ የሚፈልገውን ስራ የመምረጥ አዳዲስ ስራዎችን የመፍጠር አዳዲስ ኢንዱስትሪዎችን የማቋቋምም ሆነ ያረጁትን አድሶ የማቆም ነጻነት። ዛሬ የአሜሪካን መንፈሳዊ ተሃድሶ እያስተዋልንን፣ አሜሪካ እንደገና መሪነቷን ልትጨብጥ ዝግጁ መሆኗን ወዳጆቻችን ይገነዘቡታል። የዓለም ሀገሮች በጠቅላላ ወዳጆችም ጠላቶችም አሜሪካ ጠንካራ፣ ኩሩና ነጻ መሆኗን ይረዱታል። እኛ የኑሮ ዘይቤያችንን ሌሎች ላይ የመጫን ፍላጎት የለንም፣ አብርቶ እንዲታያቸው እንጂ። ያ ሲሆን ሌሎች ፈለጋችንን ይከተላሉ ሲሉ ፕሬዝደንት ዶናልድ ትራምፕ የተናገሩትን ጠቅሶ የዛሬው ርዕሰ አንቀጽ ጽሑፉን አጠናቋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የተከበራቸው አድማጮች፣ የሙዚቀኛው ድምፅ አሁን ከድምፅ በስተጀርባ ሊሰማ ይችላል። በሙዚቃ እንሰናበታለን ማለታችን ነው። እስካሁን አብራችሁን ስለቆያችሁ የምናመሰግነው አንድ አዲሱ አበበና አዳነች ብሳየንን በእኛ በኩል ሰላም፣ ደህና እደሩ። ትግርኛም ይቀጥላል ከሙዚቃው በኋላ